የአየር ንብረትን ጉዳይ በሚመለከት በሚቀጥለው ወር ዓለም አቀፍ ጉባኤ በፓሪስ ከተማ ይካሄዳል። ከወዲሁ በርዕሱ ዙሪያ የአውሮፓ ሕብረት የውይይት መድረክ በጀርመን ኤንባሲ ቅጥር ግቢ ውስጥ አካሄደ። ተራ በተራ የተናገሩት የጀርመኑ አምባሳደር ዮሐኪም ሽሚት እና የብሪታንያው አቻቸው ግሬግ ዶሬ ናቸው። የጀርመኑ አምባሳደር ዮሐኪም ሽሚት ስ እንደምታውቁት ሁሉ የአየር መዛባት አጠቃላይ ይዘት ያለው ዓለም አቀፋዊ ፈተናም ሆኗል። በብልጽግናው አኳያ ብቻ የሚታይ ሳይሆን የህይወት ዋስትናም ጭምር ነው። ይህ ደግሞ በተለይ በአፍሪካ ቀንድ ላሉ ሀገሮች ከባድ ችግሮች ተደቅኖባቸዋል ማለት ያስችላል። የአየር መዛባቱ ጉዳይ ለእነሱም የጥቃቱ ገፈት ቀማሽ ስለሚሆኑበትም ነው። የኢትዮጵያን የብሔራዊ ፋይናንስ እድገት በቀጣዩ ጊዜ ቢያንስ በአስር በመቶ እንዲያሽቆለቁል እንደሚያደርገው ጥናቶች አመላክተዋል። እንዲሁም በመክፈቻው ስርዓት ላይ የብሪታንያው አምባሳደር ግሬ ዶሬ ካሰሙት ከሁለት ሳምንት በፊት በቦን ከተማ በተካሄደው የአየር ንብረት ጉዳይ ላይ በተካሄደው ጉባኤ ኢትዮጵያ በአፍሪካ ቀዳሚ ስፍራን እንደያዘች መረዳት ችለናል። ሀገሪቷ ሳታመነታ ጉዳዩን ለመታደግ የድርሻዋን ለመወጣት ወደኋላ እንደማትል የወሰደችውን ጠንካራ አቋም አስተውለናል። የተቃጠለ መርዛማ ጭስን ለመቀነስ በአረንጓዴ ፖሊሲ መሰረት ተግባራዊ እያደረገች መሆኑን ግልጽ ያደርገዋል። ገበሬውም የአዲሱን አካሄድ እንዲለማመደው መደረጉን አስተውለናል። ይህ ደግሞ ለአየር መዛባቱ ፋይዳ ይሆናል። የተቃጠለ ጭስ ወደ አየር በሚለቁ በኢንዱስትሪ በበለፀጉ ሀገሮችና በማደግ ላይ በሚገኙ ሀገሮች መካከል የካሳ ጉዳይ ምን ላይ እንደተደረሰ ጥያቄውን ያቀረቡላቸው በጠቅላይ ሚኒስቴር ቢሮ ለዘርፉ አማካሪ ለዶክተር ሙልጌታ መንግስቱ ነው። አየር ንብረት ለውጥን ለመቀነስ እና የአየር ንብረት ለውጥን ለመዋጋት ማጀመሪያ መደረግ ያለበት ምንድነው? እነዚህ የሙቀት አማቂ ጋዞች ልቀት መቀነስ ነው እና እሱን ለመቀነስ ተጨማሪ ወጭ ይጠይቃል። ስለዚህ ጥያቄው የሚሆነው ምንድነው? እነዚህ የበለጸጉና ሀብታም የሆኑ ሀገሮች ለድሃ ሀገሮች ልቀታቸውን እንዲቀንሱ እንዲያስችላቸው እንዲሁም ደግሞ ከአየር ንብረት ለውጥ ጋር ራሳቸውን እንዲያጣጥሙ የሚያስችላቸው የገንዘብ ድጋፍ መስጠት የዓለም አቀፉ ድርድር አንድ ኮምፖነንት ነው። በኢትዮጵያ ዛፍ እየተተከለ ለመሆኑ ተነግሯል። በየከተሞቹ ግን እየተጫኑ የሚገቡ የማገዶ የከሰል ጁንያዎች ገበያውን እያጥለቀለቁት ነው። ይህንን እንዴት ያዩታል አልኳቸው። ከሰል ሲከሰል አይተን አጠቃላይ የሆነ ድምዳሜ መድረስ የለብንም። እውነቱን ለመናገር የቅርብ ጊዜ አካባቢ እና ደድ ሚኒስትር ያወጣው መረጃ የሚያሳየው ምንድን ነው? አጠቃላይ የሀገሪቱ የደን መጠን 14 15 ደርሷል። እንደውም ሙሉ ለሙሉ ኤግዛክትሊ ኢንቨንቶሪው የተሰራ ነው። በዚህ ዓመት ያልቃል ይባላል። ግን ኢንቨንቶሪው ተሰርቶ ሳያልቅም እንኳን ኢስቲሜትድ የሚደረገው አጠቃላይ የሀገሪቱ የደን መጠን እስከ 15% መድረሱ ነው። በፊት 3% ከነበረው መሃል ላይ ደግሞ 12% ደርሶ ተብሎ ነበር። አሁን 15% ደርሷል። ይሄ የሚያሳየው ምንድነው? አጠቃላይ የሀገሪቱ የደን ሀብት እየጨመረ መሄዱን ነው። ደን ጥበቃ ማለት እኮ ደንና ለመቁረጥ ማለት አይደለም። ከዚህ አኳያ ችግሮች የሉም ማለት አይደለም። እኔ ችግሮቹን ለመካድ አይደለም። ግን ደግሞ እንደዚህ የተነጣጠሉ ሁኔታዎች አጠቃላይ የሀገሪቱን ገጽታ ያሳያሉ ማለት አይደለም። ጌታቸው ተድላ ልደ ጊዮርጊስ ለዶይቼ ቨለ ራዲዮ ከአዲስ አበባ